bye በኮሮና ቫይረስ ምክንያት ለዘጠኝ ወራት ተዘግተው የቆዩት ትምህርት ቤቶች አሁን ላይ በፈረቃ ማስተማር ቢጀምሩም ከትምህርት ገበታቸው ርቀው የቆዩት ተማሪዎች ላይ ያሳደረው ጫና ግን እንደቀጠለ መሆኑን ተማሪዎች ይገልጻሉ። በወረርሽኙ ምክንያት የመተዳደሪያ ገበያቸውን ያጡ ወላጆችም የልጆቻቸውን የትምህርት ወጪ ለመሸፈን በመቸገራቸው አንዳንድ ተማሪዎች ወደ ትምህርት ቤት ሳይመለሱ ቀርቷል። ስመኝሽ የቆየ በዚህ ዙሪያ ተማሪዎችና ወላጆችን አነጋግራ የሚከተለውን አሰናድታለች። በኮሮና ቫይረስ ወረርሽኝ ምክንያት ትምህርት ቤቶች ተዘግተው በቆዩባቸው ዘጠኝ ወራት ተማሪዎች ለያለ እድሜ ጋብቻ፣ አስገድዶ መድፈር፣ የጉልበት ብዝበዛና ሌሎች ተያያዥ የስነ ልቦና ችግሮች ተጋልጠዋል። በቤት ውስጥ ሆነው እንዲማሩ ለማድረግ የተደረጉት ጥረቶችም ብዙም ስኬታማ አልነበሩም። እነዚህን ችግሮች ከግምት ውስጥ በማስገባት ትምህርት ሚኒስቴር በወሰደው እርምጃ ካሳለፍነው ጥቅምት ወር መጨረሻ ጀምሮ ትምህርት ቤቶች ተከፍተው ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ተደርገዋል። የመማር ማስተማሩ ሂደት የተማሪዎችንና መምህራንን ደህንነት ባስጠበቀ መልኩ እንዲሆንም የአፍና አፍንጫ መሸፈኛ ጭምብል እንዲያደርጉ፣ ርቀታቸውን ጠብቀው እንዲቀመጡና በፈረቃ እንዲማሩ አማራጮች ቀርበዋል። ሆኖም ኮቪድ-19 በተማሪዎችና በወላጆቻቸው ላይ ያሳደረው ጫና ግን አሁንም እንደቀጠለ ብዙዎች ይናገራሉ። በተለይ ወረርሽኙ በኢኮኖሚ ላይ ባሳደረው ጫና ወላጆች የገቢ ምንጮቻቸውን በማጣታቸውና አንዳንድ ልጆች የወላጆቻቸውን ገቢ ለመደጎም ወደ ስራ በመሰማራታቸው ሙሉ ለሙሉ ወደ ትምህርታቸው መመለስ አልቻሉም። ወይዘሮ አልማዝ ወርቁ በባህር ዳር ከተማ ቀበሌ አንድ ነዋሪ ሲሆኑ ሁለት ልጆቻቸውን ለማስተማር በከተማው የአውቶቡስ መናኸሪያ የተለያዩ ስራዎችን ይሰሩ ነበር። ኮቪድ-19 ወረርሽኝ ከመጣ በኋላ ግን በመናኸሪያው ስራ መስራት ባለመቻላቸው ገቢያቸው ሙሉ ለሙሉ መቋረጡን ይናገራሉ። አኮሮና በፊትማ መናኸሪያ አመጣ ነበር ወደ እናንተ አንድ ሰው ብታመጭ አስር ብር አምስት ሰው ብታመጭ አምሳ ሰሪያዎች በቃል መናረየር እየሄድኩ ማለት ነው እያመጣሁ ጠዋት ለልጅ ትሸኛቸዋለሁ። ጠዋት አመጣና ለልጅ ደግሞ አስራ አንድ ሰዓት ትሸኛቸዋለሁ እራሴ። ከዛ በኋላ ሰው ምናምን አልተከለከለ መናሪያ መግባት አይቻልም ናምን ተብሎ አቋምኩኝ። ምንም ነገር በርበሬም ሽሮም እየገዛ ለእለት ምን ሽሮም በርበሬ ማሆን ማፈሽ የሚሸጠውም ኦቨር ሁና ነው። በአሁኑ ሰዓት ሁሉ ነገር ኦቨር ነው ያለ ለእለትም ትንሽ ጎርሰ መቼም ምራል ለእለት ብሎ ነው። በገቢያቸው መቋረጥ ምክንያት ወይዘሮ አልማዝ እንደ ቀድሞው ልጆቻቸውን በአግባቡ ወደ ትምህርት ቤት መላክ አልቻሉም። በተለይ የመጀመሪያ ወንድ ልጃቸው የሚማርበት ትምህርት ቤት ርቀት ያለው በመሆኑ ለትራንስፖርት የሚሆን አቅም በማጣታቸው ትምህርቱን እንዳቋረጠ በሀዘን ይናገራሉ። ልጆቹ ዩኒፎርም አለ፣ ደብተር አለ፣ ሻንጣ አለ፣ የልጅ ቁርስ አለ፣ ምሳ አለ፣ ብዙ ነገር ነው እንጃ እራት አለ፣ ሲመለሱ ከትምህርት መክሰስ አለ። ያም ታስብ ያለሽ ሴቶ ከፋላል የሚባ የምትማረበት ወንድዮ ደግሞ ድምጭ ቦስ ማቦ ቀመሌ ነው የሚባል ሽማቦ ቀመሌ ሶስት ወር ያለትር ትራንስፖርት አለው ግን በጉርነ ሜድሱ ብር ምርጫ ስላለለው

በተለያዩ ስራዎች በመሰማራታቸው ወደ ትምህርታቸው ሙሉ ለሙሉ እንዳልተመለሱ የነገረችን ደግሞ በኮከበ ጽባሕ ሁለተኛ ደረጃ ትምህርት ቤት የአስራ አንደኛ ክፍል ተማሪ የሆነችው ስንዱ ተፈራ ናት። ተማሪዎች ተስፋ ቆርጠው የራሳቸውን ገቢ የሚያገኙበትን መስራት እንዲያደርጉ አድርጓል ነው የሚለው ነው። ሴት ተማሪዎች ወደ የራሳቸው የየራሳቸውን ፍላጎት ለማሟላት ስራ መስራት፣ ለምሳሌ መንገድ ላይ ቡና ማፍላት ሊሆን ይችላል መስተንግዶ ሊሆን ይችላል እና የተለያዩ የቀን ስራዎችን ይሰሩ ነበር፣ በኮሮና ቫይረስ ማለት ነው። በወንዶች ተማሪም ላይ ስንመለከት ወደ ሱስ እና አልባሌ ቦታ ላይ እንዲሄዱ አድርጓቸዋል። ተማሪዎች እያጋጠማቸው ያለው የኢኮኖሚ ችግር ብቻ አይደለም። ወደ ትምህርት ቤት መመለስ የቻሉት ተማሪዎች ከትምህርት ገበታ ርቀው በመቆየታቸው ትምህርቱን የመርሳት ሀሳባቸውን የመሰብሰብ እና በአግባቡ ትምህርት የመቀበል ችግር እንደገጠማቸውም ስንዱ ታስረዳለች። አሁን ትምህርት ከተከፈተ በኋላ የምንማረው በሳምንት ሶስት ቀን ነው። አንድ ቀን እረፍት፣ አንድ ቀን ትምህርት እያደረግን ነው የምንማረው እና ያየሁት ለውጥ የማስታወስ እንትናችን ከትምህርት ገበታ ላይ ለዘጠኝ ወር ስላቋረጥን ዝቅ እንዳለ ነው ያስተዋሉት። ያኔ በጣም ብዙ እንትን ስለነበር ጊዜ ተዘግተው ስለነበር ትምህርታችንን እንድር እንድንረሳ አድርጎናል ኮሮና ቫይረስ ማለት ነው። ዓለም አቀፉ የሰብአዊ መብት ድርጅት ሂዩማን ራይትስ ዋች ባለፈው ዓመት ባወጣው ሪፖርት በኮሮና ወረርሽኝ ምክንያት በአፍሪካ የሚገኙ ትምህርት ቤቶች ከተዘጉ በኋላ ሕጻናት ትምህርት እንዳላገኙ ገልጾ ነበር። በርቀት ለማስተማር በተደረገው ሙከራ ተማሪዎች ያገኙት እውቀት እጅግ አነስተኛ እንደሆነም አስታውቋል። እህቶቿን ጨምሮ በቅርብ ያሉ ቤተሰቦቿ በገጠር እንደሚኖሩ የምትናገረው ስንዱ ኮሮና በተለይ ለሴት ተማሪዎች ይበልጥ ከባድ እንደነበር ትናገራለች። አሁን ለምሳሌ በገጠር ያለ ዕድሜ ጋብቻ፣ አስገድዶ መደፈር ሊሆን ይችላል። በጣም ስራ ሊበዛባቸው ይችላል። እና ጠለፋ የሚታየው በአብዛኛው ጊዜ በሴቶች ተማሪዎች ነው። የባህር ዳር ከተማ ነዋሪ የሆኑት ወይዘሮ አልማዝ ለጊዜው ጎረቤታቸው በነጻ እንዲጠቀሙ የፈቀዱላቸውን ኤሌክትሪክ ተጠቅመው ከሚሸጡት የድንች ጥብስ በሚያገኙት ገቢ ሴት ልጃቸውን ወደ ትምህርት ቤት እያላኳት ቢሆንም የእሷንም ወጪ መሸፈን ካልቻሉ እንደ መጀመሪያ ልጃቸው ትምህርቷን ልታቋርጥ ትችላለች የሚል ስጋት አላቸው። ለአሜሪካ ድምፅ ለተጠናከረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። Go away.